ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞው ጥቅምት 21 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ። እንደምን አምሽታችኋል? አድማጮቻችን የምናስተናግዳችሁ አዲሱ አበበና ጤና ይስጥልኝ። እኔም ሶሎሞን አባተ ነን። የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በዋስ እንዲለቀቁ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ትናንት በሰጠው ትእዛዝ ላይ ቅሊንጦ ማረሚያ ቤት ተጨማሪ ማብራሪያ በመጠየቁ እስረኛው ዛሬም ሳይለቀቁ ቀሩ እስካሁን ማረሚያ ቤት አንድ ሰው ከፍርድ ቤት ትእዛዝ ውጭ አስሮ እንዲያቆይ የሚፈቅድለት ምንም ሕግ የለም። ቢዘገይ ቢዘገይ ዛሬ ጠዋት መፈታት ነበረባቸው፣ ግን እስካሁን ድረስ አልተፈቱ። እየተፈታ ያለው ምክንያትም እሱም ቢሆን ተቀባይነት የሌለን ነው። የአቶ በቀለ ገርባ ጠበቃ አቶ አመሃ መኮንን ናቸው የሰማችኋቸው። ዘገባውን በአብይ ርዕስ ይዘናል። ለአርእስተ ዜናው አዲሱ የጋዜጠኞች መገደል ምስጢር ከሆነባቸው አገሮች አንደኛዋ ሶማሌ መሆኗ ተገለጠ። የኬንያ ምርጫ ውጤት አሳፋሪ ነው ይላሉ ተቃዋሚ ተደረ ተወዳዳሪ የነበሩት ራይላ ኦዲንጋ ሌሎችም ዜና አሉ። አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የጋዜጠኞች መገደል ለተከታታይ ሦስት ዓመታት ምስጢር የሆነባት አገር ከመላው ዓለም ሶማሊያ በአንደኛነት ትፈረጃለች ሲል ለጋዜጠኞች ደህንነት የሚሟገተው ኮሚቴ ሲፒጄ አስታወቀ። ኮሚቴው ዛሬ ባወጣው፣ ማክሰኞ ማለት ነው፣ አስረኛ ዓመታዊ ግሎባል ኢምፒዩኒቲ ኢንዴክስ ማለትም የጋዜጠኞችን የጥቃት ኢላማ የሚያደርጉ ቡድኖችን በሚያሳየው ሰንጠረዥ ላይ እንዳመለከተው ባለፉት አስር ዓመታት የተራዘመ የእርስ በርስ ጦርነት በቀጠለባት ሶማሊያ ከ24 በላይ የጋዜጠኞች አሟሟት ምስጢራዊ ሆነው ቆይቷል። ባለፈው አመት በሶስተኛነት የተፈረጀችው ሶሪያ በአሁኑ አመት ሁለተኛ መሆኗን ያመለከተው ሲፒጄ ጋዜጠኞች እየተገደሉ ገዳዮቻቸው በነፃ የሚለቀቁባት አገር ሆናለችም ብሏል። ሶሪያን ኢራቅ ሶስተኛ ነች። ኢራቅ ውስጥ ያሉ ጋዜጠኞች ከእስላማዊ ነውጠኞች፣ መንግስት ከሚደግፋቸው ሚሊሻዎችና ከሌሎችም ቡድኖች ወከባና እንግልት ይደርስባቸዋል። በፖለቲካ ተቀናቃኞች መካከል እንደ አውሮፓ አቆጣጠር 2015 በነበረው ውዝግብ አምስት ጋዜጠኞች የተገደሉባት ደቡብ ሱዳን በሰንጠረዡ አራተኛ ረድፍ ላይ ተቀምጣለች። የመንግስት የመንግሥት ባለሥልጣናትና ወንጀለኞች ጋዜጠኞችን እየገደሉ ያለምንም ቅጣት በነጻ የሚለቀቁባት ፊሊፒንስ አምስተኛ። በዚሁ በሲፒጄ ሰንጠረዥ ውስጥ የዲሞክራሲ እና ዲሞክራሲን ያለ አግባብ የሚያራምዱና በጋዜጠኞች ላይ ወከባና ግድያ የሚፈጽሙ ብራዚል፣ ህንድ፣ ሜክሲኮና ሩሲያም ተካተዋል። የኬንያ ተቃዋሚ ፓርቲ መሪ ራይላ ኦዲንጋ ኡሁሩ ኬንያታ አሸናፊ ከተባሉበት ፕሬዚደንታዊ ምርጫ ውጤት በኋላ ባሰሙት የመጀመሪያ ንግግራቸው ምርጫውን አሳፋሪ ሲሉ ጠሩት። ኦዲንጋ በቴሌቪዥን ባሰሙት ቃል ይህን ትርጉም የለሽ ያሉትን የምርጫ ውጤት ላለመቀበል ህዝቡ የመንግስቱን የኢኮኖሚ አቅም ሊጎዳ ከሚችል እምቢት አንስቶ ማንኛውንም ህጋዊ የሆነ ተቃውሞ እንደሚቀጥል አመልክተዋል። የምርጫ ውጤቱን በፍርድ ቤት የመሞገት ፍላጎት ይኑራቸው አይኑራቸው ግን ግልጽ አላደረጉም። ኦዲንጋ ስምንት ተወዳዳሪዎች የነበሩበትን ምርጫ ኦሮ ኬንያታ በ7.5 ሚሊዮን ድምፅ ወይም ከአጠቃላዩ ድምፅ 98 ከመቶ ማግኘታቸው መዘገቡ ተዘግቧል። በኬንያው ምርጫ ላይ ዘገባ ይኖረናል። ዝርዝር ያለ ኢትዮጵያ ውስጥ በ1960ዎቹ መጨረሻ ላይ በተካሄደው ቀይ ሽብር ውስጥ እጃቸው አለ የተባሉ ኢትዮጵያዊ ሆላንድ ውስጥ ተይዘው አንድ የሄግ ፍርድ ቤት ቀረቡ። ሮይተርስና የፈረንሳይ ዜና ወኪል ኤኤፍፒ ባሰራጯቸው ዘገባዎች መሠረት እሸቱ ዓለሙ የሚባሉት የ63 ዓመት ዕድሜ ተጠርጣሪ በወቅቱ የሀገሪቱ መሪ በኮሎኔል መንግሥቱ ኃይለማርያም ተሹመው ጎጃም ክፍለ ሀገር ውስጥ በነበሩ ጊዜ በ1970 ዓ ም 75 ወጣት እስረኞች እንዲገደሉ ትእዛዝ ሰጥተዋል የሚል ክስ ተመስርቶባቸዋል። ሆላንድ ውስጥ ጥገኝነት ጠይቀው ላለፉት 27 ዓመታት እዚያው ይኖሩት የሚኖሩት አቶ ሸቱ ዓለሙ በተጨማሪም ከ 2 መቶ የሚበልጡ ሰዎች ላይ ጅምላ እስራትና ማሳደድ በማካሄድ እንዲሁም የሰብአዊ አያያዝ በመፈጸም ተከሰዋል። አቶ ሸቱ የእምነት ክደት ቃላቸውን በችሎቱ ፊት በሰጡበት ወቅት የተከሰሱባቸውን አድራጎቶች እንዳልፈጽሙ አስተባብለዋል። አቶ ሸቱ በቀይ ሽብር ወቅት ፈጽመዋቸዋል ለተባሉ ጥፋቶች ጉዳዩን በሌሉበት ያየው የኢትዮጵያ ፍርድ ቤት የሞት ፍርድ አስተላልፎባቸው እንደነበረ የዜና አውታሮች ዘገባዎች ጠቁመዋል። ኔዘርላንድስ የሞት ቅጣት የማትፈጽም ሀገር በመሆኗ የኢትዮጵያውን ፍርድ ቤት ውሳኔ ተግባራዊ ለማድረግ ስለማትችል ጉዳዩን በአዲስ ሁኔታ ለማየት መወሰኑን የሆላንድ አቃቢያነ ሕግ አመልክተዋል። ክሱ በአቶ እሸቱ አለሙ ላይ የተመሰረተው በኔዘርላንድስ ብሔራዊ ፖሊስ ዓለም አቀፍ ወንጀል ምርመራ ቡድን ባካሄደው ምርመራ ላይ ተመስርቶ መሆኑም ታውቋል። አቶ እሸቱ አለሙ እንደ አውሮፓ አቆጣጠር ከ2015 ዓ ም አንስቶ በፖሊስ ቁጥጥር ስር የሚገኙ ሲሆን ፍርድ ቤቱ የተጎጂዎችንና ከኢትዮጵያ ውጭ የሚኖሩ ምስክሮችን እማኝነትም እንደሚሰማ ተገልጧል። ጉዳዩ የሚታየው ሄግ ላይ ቢሆንም ክሱ የተመሰረተውም የሚዳኘውም በዓለም አቀፉ ችሎት ሳይሆን በአካባቢያዊ ፍርድ ቤት እንደሆነም ታውቋል ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው በመቶ ሺዎች የሚቆጠሩ እንግሊዝኛ ተናጋሪ ካሜሩናውያን ወደ ናይጄሪያ በስደት ሊጎርፉ ይችላሉ በሚል ጥርጣሬ ተለዋጭ ዕቅድ እያዘጋጀ መሆኑን የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አስታወቀ ከፈረንሳይኛ ተናጋሪዎቹ አብዝሃ ካሜሩናውያን ጋር እንግሊዝኛ ተናጋሪዎቹ በገቡበት መካረር ምክንያት ሀገሪቱ ውስጥ ያለመረጋጋት ሁኔታ እያሻቀበ መሆኑ ታውቋል። ሊሳ ሽላይን ከጄኔቫ የዩ ኤን ኤች ሲ አር ጠቅላይ ጽሕፈት ቤት ዘግባለች። ጽዮን ግርማ ታቀርበዋለች። ዩ ኤን ኤች ሲ አር ኢዝ ዋርኪንግ ዊዝ ዘ ናይጄሪን አውቶሪቲስ ሬዲንግ አሲስታንስ ፎር ክቡራት ክቡራትና ክቡራን አድማጮች ለተፈጠረው የድምፅ መለዋወጥ ይቅርታ እንጠይቃለን። ዘገባው ተጠናቆ እንደደረሰን መልሰን እናቀርባለን። ወደ ሌላው ዜና እናልፋለን። አፍጋኒስታን ዋና ከተማ ካቡል ውስጥ በሚገኙ የዲፕሎማቲክ መኖሪያ አካባቢዎች የደረሰ የአጥፍቶ ጠፊ ፍንዳታ ስምንት ሰዎችን ገለው ሌሎች አያሌ ማቁሰሉን የጤና ጥበቃ ሚኒስቴር ባለሥልጣናት አስታውቀዋል። ለጥቃቱ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ኃላፊነቱን ወስዷል። ከዚህ ቀደም አጥፍቶ ጠፊ እዚያ ዋና ከተማዋ ካቡል አቅራቢያ በሚገኝ ወታደራዊ ጦር ሰፈር ላይ ባደረሰው ጥቃት አስራ አምስት ካዴቶች ሞተው ሌሎች በርካታ እንደቆሰሉ አይዘነጋም ለዚያ መኪና ላይ ተጠምዶ ለደረሰ የቦምብ ፍንዳታ ታሊባን ነበር ኃላፊነት የወሰደው። በተመሳሳይ ሳምንት ሌላ የአጥፍቶ ጠፊ ጥቃት በአንድ የሻይቶች መስጂድ ላይ ደርሶ 50 ምዕመናን መሞታቸውም ይታወሳል። እስላማዊ መንግሥት ኃላፊነቱን እንደወሰደም በወቅቱ ተገልጧል። ወደ ካሜሩኑ ዜና እንመለስ። የተከበራቸው አድማጮች፣ በእንግሊዝኛ ተናጋሪዎቹ ካሜሩናውያን ዘንድ የተነሳውን ተቃውሞ ለመበተን በተወሰዱ እርምጃዎች ምክንያት አምስት ሺህ የሚሆኑ ሰዎች ወደ ደቡብ ምስራቅ ናይጄሪያ ተሰደዋል። ይህ ቁጥር ግን በከፍተኛ ፍጥነትና ብዛት ሊጨምር እንደሚችል የተናገሩት የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ቃል አቀባይ ባባር ባሎች እያሻቀበ ያለውን ስደት ለማስተናገድ በሚቻል ሁኔታ ድርጅታቸው እየተዘጋጀ መሆኑን አመልክተዋል። ከካሜሩን ሊሰደዱ የሚችሉ አርባ ሺህ ሰዎችን ማስተናገድ የሚችል ድጋፍ ከናይጄሪያ ባለሥልጣናት ጋር ተባብረን እያዘጋጀን ነው። በእርግጥ ይህ ግምት አነስተኛ ሳይሆን እንደማይቀር ባልደረቦቼ እየተናገሩ ነው። ወደ ናይጄሪያ የሚጎርፈው ሰው ከዚህም የበዛ ሊሆን ይችላል። ሕዳጣኑ እንግሊዝኛ ተናጋሪ ካሜሩናውያን በአብዛሃው ፈረንሳይኛ ተናጋሪ ባለሥልጣናት ይደርስብናል የሚሉትን መገፋት በመቃወም ከአንድ ዓመት በፊት አደባባይ እየወጡ መሰለፍ ከጀመሩ ወዲህ ሁከት የበዛባቸውና ሕይወት የጠፋባቸው ግጭቶች ሲስተዋሉ ቆይተዋል። ሁኔታው ከዕለት ወደ ዕለት እየተበላሸና እየተባባሰ መምጣቱና በያዝነው ወር መጀመሪያና በመስከረም መጨረሻ አካባቢ በሁለት እንግሊዝኛ ተናጋሪ ክልሎች ውስጥ ወታደሮች ጥይት ተኩሰው ቢያንስ ስምንት ሰው መግደላቸው ተዘግቧል። ወደ ደቡብ ምስራቅ ናይጄሪያ የተሰደዱ ሁለት ሺህ ካሜሩናውያንን የናይጄሪያ ባለሥልጣናት መመዝገባቸውን ባሎች ተናግረው ምግብና ሌላም ድጋፍ ለማግኘት ሌሎች ሦስት ሺህ ለመመዝገብ እየጠበቁ መሆናቸውን ገልጸዋል። በመጨረሻም አውስትሬሊያ ውስጥ በሚገኝ አንድ የስደተኞች ማቆያ እስር ቤት ውስጥ የሰፈሩ ከስድስት መቶ በላይ ጥገኝነት ጠያቂዎች የአካባቢው ነዋሪዎች ያስነሱብናል ወይም ያደርሱብናል የሚሉትን አመፅ በመፍራት ከካምፕ ውስጥ አንወጣም ማለታቸው ተገለጠ። ምንም እንኳ ባለሥልጣናት የውሃና የኤሌክትሪክ አገልግሎት እንደሚቋረጥ ቢናገሩም እስረኞቹ ግን በፓሲፊክ ደሴቷ ፓፓኒው ጊኒ ከምትገኘው ከማኖስ ደሴት ላለመልቀቅ የወሰኑ መሆናቸው ታውቋል። አድማጮች ለሰዓት ያዋለን ዜና በዚሁ በቃ አሜሪካ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ 15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦ ኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላቸው የዛሬ ማክሰኞ ጥቅምት 21 2010 ዓ ም ምሽት ፕሮግራም ነው። የኢትዮጵያ የምርጫ ስርዓት አሁን ካለው የአብላጫ ድምፅ አሰራር ይልቅ ከተመጣጣኝ ውክልና ጋር የቀየጠ ቢሆን መራጮች የሚሰጡት ድምፅ የበለጠ ዋጋ ሊኖረው እንደሚችል የተቃዋሚ መሪዎች ተናግረዋል። የምርጫ ስርዓቱን መቀየር በራሱ አንድ ታሪካዊ ነው። እስካሁን ድረስ ኢህአዴግ ሲጠቀምበት የቆየው አብላጫ የምርጫ ስርዓት ተጠቃሚ ሲያደርግ የነበረው አንዱን አካል ብቻ ስለነበረ ስርዓቱን በራሱ መለወጥ ችግሩን ነቅሶ አውጥቶ አንድ ታሪካዊ ለህዝብም ጠቃሚ ስራ ነው ብለን እናምናለን። ከመንግስት ጋር እየተደራደሩ ካሉት 11 የፖለቲካ ፓርቲ መሪዎች የመኢአድ ምክትል ሊቀመንበር አቶ ሙሉጌታ አበበን ነው የሰማችሁት። በዝግጅታችን ሁለተኛ አጋማሽ ዘገባ ይኖረናል። አሁን የዕለቱ አብይ ርዕስ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔቱ ክፍል ነው የምንሸጋግረው። የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በዋስ እንዲለቀቁ የፌዴራሉ ጠቅላይ ፍርድ ቤት ይግባይን ሰሚ ችሎት ትናንት በሰጠው ትእዛዝ ላይ ቅሊንጦ ማረሚያ ቤት ተጨማሪ ማብራሪያ በመጠየቁ እስረኛው ዛሬም ሳይለቀቁ ቀርተዋል። ችሎቱ አቶ በቀለ በሰላሳ ሺህ ብር ዋስ እንዲለቀቁ መወሰኑ ተዘግቧል። ማረሚያ ቤት ከፍርድ ቤት ትእዛዝ ውጭ አንድም ሰው እንዲያስር ህግ አይፈቅድለትም ሲሉ የአቶ በቀለ ገርባ ጠበቃ ቅሬታቸውን ገልጠዋል። መለስካቸው አመሃ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ችሎት ትናንት ባስተላለፈው ውሳኔ አቶ በቀለ ግርባ የሰላሳ ሺህ ብር ዋስትና አስይዘው እንዲፈቱ የሰጠው ትዕዛዝ ይህ ዘገባ እስከተጠናቀቀበት እስከ ዛሬ ሁለት ምሽት ድረስ ተግባራዊ አልተደረገም። ምክንያቱ ደግሞ የቅሊንጦ ማረሚያ ቤት አስተዳደር አቶ በቀለ ገርባ እንዲፈቱ ጠቅላይ ፍርድ ቤቱ ትዕዛዝ የሰጠበት የመዝገብ ቁጥርና እርሳቸው ክስ ሲመሰረትባቸው የተከፈተው መዝገብ ቁጥር የተለያየ በመሆኑ ለዚህ ልዩነት ማረሚያ ቤቱ ማብራሪያ በመጠየቁ እንደሆነ ጉዳዩን ሲከታተሉ ከነበሩ የቅርብ ዘመዶቻቸውና የኦፌኮ አመራር አባላት ለቪኦኤ ተናግረዋል። በተለይ የኦፌኮ ምክትል ሊቀመንበር አቶ ሙራቱ ገመቹ ትናንት የፍቺ ትዕዛዙ ከተሰጠበት ጊዜ በኋላ የተከናወነውን በዝርዝር ተናግረዋል። ትናንት ጠቅላይ ፍርድ ቤቱ በወሰነው መሰረት እና በተሰጠው ትዕዛዝ መሰረት ማረሚያ ቤቱ አቶ በቀለን ይለቃል ብለን ዋራንቲ ዘንድ ማረሚያ ቤቱ ቂሊንጦ ሄደን ነበር። የሆነ ሆኖ ከሰዓት በኋላ ስለሆነ በነገ እለት ይፈታልና ነገ ጠዋት ነው ተብለን ዛሬ ጠዋት ሲኬድ ጉዳዩ ሌላ ሆኖ ተገኘ። ጠቅላይ ፍርድ ቤት ለማረሚያ ቤቱ የተጻፈው ደብዳቤ ሪፌር የሚያደርገው በከሌ ቀደም ብሎ የተያዘበትን የሽብር መዝገብ ሳይሆን አሁን በይግባኝ ሄዶ ውሳኔ የሰጠበትን ፋይል ሪፌር አድርጎ ስለጻፈ የቀድሞ ፋይል ቁጥር ካልተጻፈ በስተቀር እሱን አለቀውም። ስለዚህ ይሄንን በዚህ ማብራሪያ እንጠይቅበታለን እና እንደገና ወደ ጠቅላይ ፍርድ ቤት ይሄዱ ተብሎ እንደገና ተመልሰን ወደ ጠቅላይ ፍርድ ቤት ሄድን። ዳኛው ችሎት ላይ ስለነበሩ እስከ እኩለ ቀን ድረስ ተጠብቆ ችሎቱን እንዳበቁ እንደገና ጉዳዩ ቀርቦ ዳኛው ሲያስረዱ፣ አቶ በቀለ ቀደም ሲል ከተከሰሱበት ወንጀል አሁን ወደ ተራ ወንጀል ስለሆነ የተከሰሱበት ዋስ ማስከለክል ስለሆነ ይህኛውን ነው ቁጥር ሪፌር ያደረግነውና አሁን በይግባኝ የመጣው የዛው ፋይል ወይም የተከሰሰበት መጀመሪያ ፋይል አካል ስለሆነ ፋይላችሁ ውስጥ ስለሚገኝ ሄዳችሁ በዚሁ አይነት ትዕዛዙን ፈጽሙ ብሎ የደብዳቤውን ይዞ ለመጣው ወታደር ትዕዛዝ ሰጠ። ይሁንና የማረሚያ ቤቱ ተወካይ ከፍርድ ቤቱ እንደወጣ ይህንን የፍርድ ቤት ትዕዛዝ ላስፈጽም አልችልም እንዳላቸው አቶ ሙላቱ ይናገራሉ። አክለውም በቀለ በታሰረበት መዝገብ ይፈታ ብሎ ፍርድ ቤት ካልጻፈ አሁንም ሌላ ማብራሪያ እንዲሰጠ በደብዳቤ እንጠይቃለን እና ቅሊንጦ ድረስ መታችሁ ደብዳቤውን ውሰዱ ተብለው የአቶ በቀለ ገርባ ልጅ ወይዘሪት ቦንቱ በቀለና ሌሎች ሰዎች ወደ ቅሊንጦ ሄደው እንደነበረ አቶ ሙላቱ ያብራራሉ። ጠቅላይ ፍርድ ቤቱ ይህን ውሳኔ ከሰጠ በኋላ የአቶ በቀለ ልጅ ቦንቱ ደብዳቤውን እንደገና ከማረሚያ ቤት የሚዘጋጀውን ለመቀበል ሄዳ እስካሁን ሰዓት ድረስ እስካሁን ድረስ እዛ እየተጠባበቀች ነው። መብራት ካልመጣ ጉዳዩ ደብዳቤም አይጻፍም። በዚሁ አይነት ማደሩ ነው። ስለዚህ አቶ በቀለ የመፈታቱ ጉዳይ በዛሬው እለት አጠራጣሪ ሆነዋል። በዚህ በቢሮክራሲ ምክንያት ችግራችንም የዚሁ አይነት ነጸብራቅ እንደሆነ ነው የሚገልጸው። በጣም ነው የምናዝነው። ኢትዮጵያ ሕዝብም የዚህን ሰውዬ መፈታትን በደስታ ነበር ሲጠባበቅ የነበረው። በዛሬው የመሆኑ ጉዳይ ጥያቄ ምልክት ሆነዋል። የአቶ በቀለ ገርባ ጠበቃ አቶ አምሃ መኮንንም ጉዳዩን በቅርበት ሲከታተሉ ቆይተዋል። በእርሳቸው አመለካከት አቶ በቀለ መፈታት የነበረባቸው ትናንት ነው። በተለያዩ አስተዳደራዊ ስራዎች ምክንያት እንኳን ቢቆዩ ዛሬ ጠዋት መፈታት ነበረባቸው ይላሉ። ያልተፈቱበትም ምክንያት እኔ አሁን ያለኝ መረጃ እንዲፈቱ ትዕዛዝ የሰጠው ጠቅላይ ፍርድ ቤት በመዝገብ ቁጥር አስራ አራት ስልሳ ሰባት አርባ አንድ ነው። ይሄ መዝገብ ቁጥር ደግሞ አቶ በቀለኛ ጋር ታስሮ ካለበት መዝገብ ጋር ማለትም በከፍተኛው ፍርድ ቤት ክስ ቀርቦበት ከነበረው መዝገብ ጋር ቁጥር ጋር የሚመሳሰል አይደለም። ስለዚህ አሁን በዋስ እንዲለቀቅ የተባለበት ጉዳይ በፌዴራል ከፍተኛ ፍርድ ቤት ቀርቦበት ካለው ክሱ ጋር ግንኙነት ያለው መሆን አለመሆኑን አላወቅንም የሚል ነው ነው የተባለው እና ይሄንንም እንዲያረጋግጥለት ማረሚያ ቤቱ ለፌዴራል ከፍተኛ ፍርድ ቤት ደብዳቤ እንኳን ነው ዛሬ ከሰዓት የሚባለው። አቶ አማ ደጋግመን እኛም እንደምናየው እንደሰማነው ከዚህ በፊትም እንዳጋጠመን እንደዚህ ያሉ ውሳኔዎች በፍርድ ቤት ሲሰጡ ማረሚያ ቤቱ በተደጋጋሚ እነዚህን ትዕዛዞች ያለመቀበል ዝንባሌ ያሳያል። ይሄ ከሕግ አንጻር ትክክል ነው ወይ? የፍርድ ቤት ትዕዛዝ መከበር የለበትም? ማረሚያ ቤቶች አካባቢ በሁሉም ማረሚያ ቤቶች በሚባል ደረጃ የፍርድ ቤትን ትዕዛዝ ላለማክበር የማንገራገር ነገር ይታያል። ከማንገራገርም አልፎ ምናልባት ለማስታወስ ያህል በዚሁ በእነ አቶ በቀለ መዝገብ ጉዳይ በፌዴራል ከፍተኛ ፍርድ ቤት የማረሚያ ቤት ኃላፊዎች በችሎት የሚገኙም ሆነ በጽህፈት ቤት ያሉ ኃላፊዎች ተከሳሾች ጉዳያቸው እስከ ከሰዓት ድረስ የሚቀጥል ሆነው በመገኘቱ ቤተሰብ ያመጣላቸው ምግብ እንዲበሉ ፍርድ ቤት አዞ የፍርድ ቤትን ትዕዛዝ አንቀበልም ብለው ታሳሪዎቹ እንዳይበሉ ከልክለው በዚህ ምክንያት በተለይ የቀሊንጦ ማረሚያ ቤት ኃላፊ እና በችሎት የተገኙት ሰራተኛ ጭምር ጥፋተኛ ተብለው የተግሳጽ ቅጣት የተወሰነባቸውን ሁሉ እናስታውሳለን እና ይሄ እንደተባለው በተለያየ አጋጣሚ የፍርድ ቤትን ትዕዛዝ ለመቀበል የማንገራገር ነገር ይታያል። አሁን አሁን በቅርብ ጊዜ እያየን ያለነው ደግሞ እንደውም ተከሳሾች፣ የተያዙ ሰዎች ማስመብትም ተፈቅዶላቸው ይሁን በነጻ ሲሰናበቱ ወዲያውኑ ትዕዛዙን ያለመፈጸም ፍላጎት እያየን ነው። ለዚህም ሌላው ምሳሌ መሆን የሚችለው የተመስገን ደሳለኝን ጉዳይ ነው እንዲፈታ ወይም ስሉን ከጨረሰ ከሁለት ከሶስት ቀን በኋላ ነው የተፈታው፣ በእሑድ ቀን የተፈታው። አሁንም ያሰው መከለን ጉዳይ ስናይ እንዳልኩት ትላንትናውኑ ሊለቀቁ ይገባ ነበረ፣ ይቻልም ነበረ። ተገቢው ቅንነት እና ትጋት ማድረግ ከተቻለ መጣራት የሚገባውን ነገር ትላንትኑ ማጣራት ነበረ። ይፈቱ ተብሏል። ከዚህ በኋላ ታስረው የሚቆዩበት ምክንያት በማን ስልጣን ነው የሚሆነው? ማረሚያ ቤት አንድን ሰው ከፍርድ ቤት ትእዛዝ ውጭ አስሮ እንዲያቆይ የሚፈቅድለት ምንም ሕግ የለም። ቢዘገይ ቢዘገይ ዛሬ ጠዋት መፈታት ነበረባቸው። ግን እስካሁን ድረስ አልተፈቱም። እየተሰጠ ያለው ምክንያት አመሰግናለሁ። አቶ አማ ስለ ትብብሮ። መለስካቸውን አመሰግናለሁኝ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአማራ ክልል በተለያዩ አካባቢዎች አመፅ በማስነሳት በማስተባበርና በመምራት ተጠርጥረው ከተከሰሱት መካከል ንግሥት ይርጋ በማረሚያ ቤት የሚደርሱ የሰብአዊ መብት ጥሰቶችን ለፍርድ ቤት አቤት በማለቷ በማረሚያ ቤቱ ኃላፊዎች ማስጠንቀቂያ እንደተሰጣት ለችሎት ገልጣለች። እርሷን ጨምሮ ሌሎች አምስት ተከሳሾችን የያዘው መዝገብ ለሶስተኛ ጊዜ ለብይን መቀጠሩንም ጠበቃው ገልጠዋል። ጽዮን ግርማ የችሎቱን ውሎ በተመለከተ የተከሳሾቹን ጠበቃ አቶ ሄኖክ አክሊሉን አነጋግራለች። የ24 ዓመቷን ንግሥት ይርጋን ጨምሮ ስድስት ተከሳሾች ያሉበት መዝገብ የተከፈተው በአማራ ክልል በጎንደር ከተማ የተቃውሞ እንቅስቃሴ ከተካሄደ በኋላ ነው። የንግሥትና የሌሎች ተከሳሾች ጠበቃ አቶ ሄኖክ አክሊሉ የዛሬው የፍርድ ቤት ቀጠሮ ለብይን ነበር ብለዋል። ዛሬ ፌዴራል ከፍተኛ ፍርድ ቤት አራተኛ ንድል ወደ ሰባት የሚጠጉ መዝገቦች ነበሩት ከዛ ውስጥ አንደኛው የነ ንግሥት ሲራ ስድስት ተከሳሾች ያሉበት መዝገብ ነው። የንግሥት መዝገብ ተቀጥሮ የነበረው ፍርድ ቤቱ አካባቢ ያቀረበውን ማስረጃ ምርምሮ ተከሳሾቹ ሊከላከሉ ይገባል ወይስ በነዛ ሊለቀቁ ይገባል የሚለውን ይህ ለመስጠት ነበረ። በዛ መሰረት ተከሳሾቹ ከማረሚያ ቤት ቀርበው ነበረ። ፍርድ ቤቱ ግን መዝገቡ ሊሰራ እንዳልቻለና በሶስተኛ ጊዜ መርምሮ ብሎ ተከታዩን ብይን ለመስጠት መዝገቡ ተቀጥሏል። ከዚህ በተጨማሪም ንግስት ይርጋ ከዚህ ቀደም ለፍርድ ቤቱ በማዕከላዊ ቆይተዋ የሰብዓዊ መብቷን ሊጋፋ በሚችል ሁኔታ ምርመራ እንደተካሄደባት በችሎት ፊት ተናግራ ነበር። በማረሚያ ቤት ቆይተዋ ስማቸው ከተመዘገበው ውጪ ቤተሰብ ሊጠይቃት እንዳልቻለ ገልጻ አቤቱታ አቅርባ ነበር። ፍርድ ቤቱም በዚህ ላይ ውሳኔ ሰጥቶበት ነበር። በዛሬው ችሎት ይህ የፍርድ ቤት ውሳኔ አልተፈጸመልኝም ስትል በድጋሚ አቤት ብላለች ብለዋል ጠበቃ ሄኖክ። ከዚህ ጋር በተገናኘ ተከሳሿ ቀደም ሲል ፍርድ ቤቱ ቤተሰብና ሌሎች የቅርቡ ዘመዶቿ እንዲጠይቋት በሰጠው ትዕዛዝ መሰረት ያልተፈጸመላት ስለሆነ ፍርድ ቤቱ በዚህ ላይ ማረሚያ ቤቱን እንዲጠይቅላት ጥያቄዎች አቅርበን ነበረ። ማረሚያ ቤቱ ግን ምላሽም አልሰጠም። ስለዚህ ፍርድ ቤቱ በቀጣይ ቀጠሮ ማረሚያ ቤት ኃላፊ ቀርበው ለምን ይሄ እንዳልተፈጸመ በፍርድ ቤቱ ትዕዛዝ መሰረት እንዲያስረዱ በሚል ለህዳር አንድ ሁለት ሺህ አስር አመተ ምህረት ቀጠሮ ሰጥቶበታል። ከእዛ በተረፈ ሌሎች ምስክሮች ነበሩ በአብዛኛው ለግኝ እየተቀጠሩ ነበሩ አልተሰሩም። ማን መዝገብ ምስክር ተሰምቶበታል። አያይዛም መጠሪያ ስሟን በተመለከተ ንግስት ይርጋ በመባል ፋንታ ንግስቲ ይርጋ ተብያለሁ ብላለች ለፍርድ ቤቱ። መጀመሪያ ፍርድ ቤቱ ንግስቲ የሚል ነበረ ስሟን የጠራት እና ትክክለኛ ስሜ ንግስት ነው፣ ከዚህ በፊትም እንዲስተካከል ተደርጓል በሚል ቅሬታ አቅርበዋል ለፍርድ ቤቱ። ፍርድ ቤቱ ቀደም ሲል የነበረው መዝገብ ላይ አገላቱ ንግስቲ ተብሎ የታቀረበት እና በቃ የሚያስተካከለው መሆኑ ስላየ እዛ መሰረት እንዲስተካከል ተደርጓል። ሌላው አቤቱታ ደግሞ ከዚህ ቀደም በማረሚያ ቤት የሚደርስባትን የመብት ጥሰት በተመለከተ ከዛ በተረፈ ቅሬታ በማቅረቤ በማረሚያ ቤቱ ከፍተኛ ተጽዕኖ እየተደረሰብኝ ነው፣ እየተጠራው ማስጠንቀቂያ እየተሰጠ ሄደ። ይህንን አቤት ላይ ፍርድ ቤቱ ስማኝ ብላ ገልጻለች። ፍርድ ቤቱ ውስ ማረሚያ ቤቱ የሚለው ምላሽ ከሰማን በኋላ ትዕዛዝ እንሰጥበታለን በሚል ቅሬታዋን። የእንግሊዝኛ ካልሆን አስተናግዳታል። አቶ ሄኖክ አክሊሉ በዛሬ ሁለት ሌሎች ተጨማሪ መዝገቦችን ወክለው ቀርበው እንደነበር አያይዘው ገልጸውልናል። ደሳ መዝገብ ላይ ያሉት ከአማራ ክልል የተለያዩ ዞኖች እና ወረዳዎች የመጡ ናቸው። በሌሎች መዝገቦች ግን ከኦሮሚያ ለምሳሌ፣ ሌላ የቀረብኩባቸው ሶስት መዝገቦች ነበሩ። ሁለቱ ኦሮሚያ ክልል የተፈጸሙ ጉዳዮች ናቸው ተከሳሾች የቀረቡበት ዘብይ ነበረ። አንደኛው ይህን ፍርድ ቤት አነበበ፣ ሌላ ፍርድ ቤት እንዳልሰራ ገልጾ ቀጠሮ ሰጠናል። አንድ ማሙዬ የሚባል ነበረ፣ እሱ ምስክር ያደረ ምስክር ነበረ። እዚህ አዲስ አበባ ላይ ባለፈው አመት ስምንት ሁለት ሺ ስምንት አመተ ምህረት መስቀል አደባባይ ትምህርት ወረበረ ሰልፍ ላይ ቪዲዮ ቀርጻል በሚል ክስ የቀረበበት ነው። አካባቢ ሁለት ምስክሮች አቅርቦ አስደምቶ ነበረና ከኦሮሚያ አካባቢ ከተለያዩ የአገሪቱ አካባቢ የመጡ ተከሳሾች ቀርበው ነበር። በዛሬው ችሎት ላይ የተገኙ ሌሎች የአይን እማኞች ለአሜሪካ ድምጽ እንደተናገሩት ፍርድ ቤቱ ነሐሴ 12 2009 ዓ ም በዋለው ችሎት የቃሊቲ ማረሚያ ቤት ኃላፊዎች የፍርድ ቤት ትእዛዝ ያለማክበራቸውን ምክንያት ቀርበው እንዲያስረዱ በሰጠው ትእዛዝ መሰረት ዛሬ መቅረብ ቢኖርባቸውም ሳይቀርቡ ቀርተዋል ብለዋል። ንግስትን ጨምሮ በነንግስት ንግስት ይርጋ መዝገብ የተከሰሱት አለምነህ ዋሴ፣ ቴድሮስ ተላይ፣ አወቀ አባተ፣ በላይነህ አለምነህና ያሬድ ግርማ ናቸው። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ። አመሰግናለሁኝ ጽዮን ለዘገባው። ወደ ተከታዩ ዘገባ እናልፋለን። በቅርቡ በቡኖ በደሌ ዞን በተከሰተው ግጭት የተፈናቀሉና ጉዳት የደረሰባቸውን ለመጎብኘት እንዲሁም ድጋፍ ለማድረግ ያደረጉት ጥረት በአስተዳደሩ ክልከላ እንደተደናቀፈባቸው የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ አስታውቀዋል። የቡኖ በደሌ ዞን አስተዳዳሪ በበኩላቸው የፓርቲዎቹ መሪዎች በቅድሚያ ሳያሳውቁንና ከክልሉም ደብዳቤ ሳይዙ ነው የመጡት ብለዋል። እስክንድር ፍሬው ተጨማሪ አለው። የተቃዋሚዎቹ የመያድና የሰማያዊ ፓርቲ አመራሮች በቅርቡ ግጭት ወደ ተከሰተበት ቡኖ በደሌ ዞን የተጓዙት ከትናንት በስቲያ እሁድ ነው። ጉዞ ያደረጉት የተፈናቀሉና ጉዳት የደረሰባቸውን ወገኖች ለመጎብኘት፣ እንደዚሁም የሚያደርጉትን ድጋፍ ለመወሰን እንደነበር አመራሮቹ ተናግረዋል። ከቡኖ በደሌ እየተመለሱ እንዳለ በስልክ ያነጋገርኳቸው የመያድ ዋና ጸሐፊና የሕዝብ ግንኙነት ኃላፊ አቶ አዳነ ጥላሁን የጉዟቸው ዓላማ አለመሳካቱን ያብራሩት ከአባሎቻችንም ከሕዝቡም የደረሱም በጣም ሌላ ጥቆማዎች አሉ። በጉዳት ደረጃ በሰሞኑ በተፈጠረው ግጭት እና በዛ መሰረት ቦታው ላይ ተገኝተን አጥምተን ያው ውጭ ከሚገኙ አገር ወዳድ ኢትዮጵያውያን ጋር ተነጋግረን ያው ለህዝቡ የሚያስገቢያን ቢያንስ አንድ ቀበሌ አካባቢ እንኳ የማቋቋም ስራ መያድና ሰማያዊ በጋራ ለመስራት አስበን ነበር የተንቀሳቀስ ነው። ምን ምን ይዛችሁ ሄዳችሁ? ከዛ ገንዘብ ይልኩን እኛ ደግሞ ህዝቡን ሄደን አነጋግረን የሚያስፈልጋቸው ምን እንደሆነ ካየን በኋላ ቤት በመስራት ከሆነ ወይ ቤቱን የመስራት እንዳውም ከዞኑ አስተዳደር እና ከሚመለከተው ጋር በመሆን የህዝብ ስርዛታ ከሆነ የመሳሰለውን አጥልተን ወደ ህዝቡ ለመግባት ነበረ። ያው ሁሉም አልተሳካልንም። ያው ወደ ህዝቡ ገኔ አድርገን መግባት አይቻልም፣ ተከልክለናል። የዞኑ አስተዳደርም ያው ህጋዊ ፈቃድ ይዘን ስለነበረ ትናንትና ሁለት ሰዓት ተኩል ገባን። ሰባት ሰዓት ተኩል እንድትመጡ አለን። ሰባት ሰዓት ተኩል ሄድን እስከ አስር ሰዓት ተኩል ድረስ ጭራሽ ከቢሮ ጠፍቶ እዛዋን በኋላ ያው አስር ተኩል መጣ። ከመጣ በኋላ ያው ከክልል ጠይቄ እነግራቸዋለሁ አለም። እንዲሁም አሁን ጭራሽ እንኳን ሊነግረን አይደለም። እኔ ወደ ወረዳ ብዬ ሄጃ ያለሁኝ ኮሚኒኬሽኑን አናግሩ አለን። ኮሚኒኬሽኑን አናገር አልተፈቀደላችሁም አለም። ስለዚህ አሁን እያ ሌላ አማራጭ ስለሌለን ወደ አዲስ አበባ ለመመለስ በመንገድ ላይ ነው ያለ። ነው አቶ አዳነ እዚህ ላይ መግባት አልተፈቀደልንም ስትሉ ህዝቡ ወደሚኖርበት መኖሪያ ሰፈር ነው ወደ የተፈናቀሉ ሰዎች ወዳሉበት ቦታ ነው? ወዴት ነው? የተፈናቀሉ ሰዎች ወዳሉበት ቦታ ሄደን አምስት ቀበሌ ነው የተፈናቀለው ህዝብ እዛ ሄደን ቢያንስ ሶስት እና አራት ቀበሌዎችን ከነሱ ሰዎች ጋር ሄደን አይተን ምን አይነት እርዳታ ያስፈልጋል ብለን በዛ እርዳታ የምንሰጥበትን ሁኔታ ለማመቻቸት ነበር። በአጠቃላይ የህብረተሰቡ ትልቁ ሆ ነው የዛው የተጎዱት ቦታ ላይ ሄደን ካየ በኋላ እርጋታውን ፈንድ ለማድረግ ነበር የፈለግ ነው። እንዲሁም እኛ እነሱ ጋብዘናቸዋል። እኛ በተናጠል ሳይሆን የምንሰጠው ከእናንተ በኮሚቴ ደረጃ አብረን በአገር ጉዳይ ስራብ ነበር የለ መናቸው ፈቃደኛ አደሉ። ከመንቀሳቀሳችሁ በፊት አቶ አዳነ ከአዲስ አበባ ወደ ቡኖ በደሌ ከመሄዳችሁ በፊት ማለት ነው በስልክ ወይ በደብዳቤ ያደረጋችሁት ግንኙነት ነበር? ከዞኑ ጋር ሊሆን ይችላል፣ ከኦሮሚያ ክልላዊ መንግስት ጋር ሊሆን ይችላል አደረግንም ። ባለፈውም እኛ ወደ ሀረር ስንንቀሳቀስ በቀጥታ ህጋዊ የሆነ የፓርቲያችንን ደብዳቤ ይዘን ሄድን። ከዛ አነጋገር በእርዳታ ደረጃ ላይ ግብረ ኃይል የሚያቋቋም ነው። እኛ አሁን በዛ መልክ ነው የመጣ ነው። እንደ መጣ ወደ ህዝቡ ለመግባት ነበር የፈለግነው። አልቻልንም። ያው ፌደራል መከላከያ ምናምን ትችላለ። አሁን ስለዚህ ህጋዊ ደብዳቤ ይዘን ስለነበር በቀጥታ ትናንትና ጧት ህጋዊ ደብዳቤ ይዘን ወደ ዞኖ አስተዳዳሪ ቢሮ ነው የገባነው። ስብሰባ ላይ ሰባት ተኩል ይቶሏለን ሰባት ተኩል ያው ቅድም እንደነገርኩ አስር ተኩል ሲያሰብ ቆይቶ ያው ፈቃደኛ አይደሉም። በዚህ መልክ ነው እንጂ መጀመሪያ አልነገር ናቸው መንገድ አይጠበቅብንም ኢትዮጵያ እነሳ ቶ ያለው ህጋዊ ደብዳቤ ሲሉ ምን አይነት ደብዳቤ ማለት ነው? በአቶ አዳነ የቡድን መሪነት የተንቀሳቀሰ ስለሆነ ትብብር አድርጉ የሚል ከፓርቲያችን ከሰማያዊ ፓርቲም ከኛም፣ እንዲሁም ቀዳዳ እንዳይከፈት በሚል በሁለቱ ፓርቲ ማህተም ደብዳቤ ይዘ የተንቀሳቀስ። የቡኖ በደሌ አስተዳዳሪ ግን የሁለቱ ፓርቲዎች ጉዞ አላማ ያልተሳካው በራሳቸው ድክመት እንደሆነ ያምናሉ። አስተዳዳሪው አቶ ሻፊ ሁሴን ለአሜሪካ ድምፅ እንዳስረዱት ፓርቲዎቹ ከኦሮሚያ ክልላዊ መንግስት የተጻፈ ደብዳቤ መያዝ ነበረባቸው። እኛ የተነጋገርነው ምንድን ነው? ከእኛ ተጠርነታችን ለክልል ነው። ለክልሉ በቀጠ ደብዳቤ ይዛችሁ መምጣት ነበረባችሁ ነላላቸው ክልል ደብዳቤ ይዘው ስላልመጡ እናስተናግዳቸው አልቻለም። ቀጥረውን ነበር። አቶ ሻፊ በኋላ ላይ ጭራሽ ስልካችንም አይነሳም፣ ስንሄድም አላገኘናቸውም ነው የሚሉት። እነሱ ሲጀምር ቀጠሮው ይዘው መምጣት ነበረባቸው። መጀመሪያም አዲስ አበባ እያሉ ደውለው ማለት ነው። ጠዋት ነው መጣ ነው ያሉት ትናንት ጠዋት ሌላ መድረክ ነበረኝ በቀጥታ የተገናኙት ከዞኑ የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ዋና ኃላፊ ጋር ነው ማለት ነው ከአቶ ለይኩ ጋር እኔ ስብሰባ ላይ የቆየሁት ስምንት ተኩል ለምሳሌ ስምንት ተኩል ልክ ስምንት ተኩል ወጥቼ ነው ያልኳቸው ከክልል አላመጣንም ማስታወቂያ ለመስጣቸው ድረስ ማ ለምሳሌ አሁን ለተጎጂዎቹ ወይ ደግሞ እዛ ለተፈናቀሉም ሊሆን ይችላል። ድጋፍ የሚያደርጉ የተለያዩ አካላት አሉ። ሁሉም ድጋፍ ለማድረግ ሲፈልጉ በክልል በኩል ነው የሚመጡት። ይሄ ነገር ቤዚካሊ በክልሉ መንግስት ነው እየተመራ ያለው። ከክልል የመጡ አመራሮች አሉ። ከነሱ ጋር ሆነን ነው ጉዳዩን እንደነበረበት እየመለትን ያለ ነው እና እርዳታ ያደርጉ ያደርጉ ለመነጋገር በደንብም ለመነጋገር ሰፊ ውይይትም ለማድረግ አመጣጣቸው ነው ደብዳዳ ምቱ ያልኳቸው፣ ምናልባት ከዛ ደውላችሁ ማግኟቸው ብያቸው ነበር። ደውሎ የሚያገኛል መሰለኝ ይህን አሰራር ተከትሌ ነው ይሄድናል። በኦሮሚያ ክልል ቡኖ በደሌ ዞን አንዳንድ አካባቢዎች በተከሰተው ግጭት ጉዳት መድረሱ የሰው ህይወትን መጥፋቱ ይታወሳል። በዚሁ ግጭት እጃቸው እንዳለበት የተጠረጠሩ ሁለት መቶ አርባ አምስት ሰዎች በቁጥጥር ስር መዋላቸውን ክልሉ ሰሞኑን አስታውቋል። ከአማራና ከኦሮሚያ ክልሎች እንደዚሁም ከፌዴራል ተቋማት የተውጣጡ አመራሮች በአካባቢው ጉብኝት ማድረጋቸውም በአገር ውስጥ የመገናኛ ብዙሃን ተጠቅሷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር፣ ክቡራትና ክቡራን አድማጮች ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም የተለያዩ መረጃዎችን ይዞ 24 ሰዓት አገልግሎት ይሰጣል። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን። ተነጋገሩ። አስተያየቶቻችሁን፣ ሐሳቦቻችሁን አንሸራሽሩ። ዝግጅቶቻችንን ማግኘት ትችላላችሁ። ስርጭቶቻችንን ከኦዲዮናው እንዲሁም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይም ታገኛላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ32 ደቂቃ ሆኗል። ዋሽንግተን ዲሲና አካባቢዋ ከቀኑ 8 ሰዓት ከ32 ደቂቃ ነው። ለጥያቄዎ መልስ የፕሮግራም መርግታለን። ከቅርብ ጊዜያት ወዲህ በኢትዮጵያ የተለያዩ አካባቢዎች የሚሰማው የህይወት መጥፋትና ንብረት መውደም እጅግ አሳሳቢ ደረጃ ላይ ደርሷል። በሶማሌ ክልልና ኦሮሚያ፣ በቤንሻንጉልና ኦሮሞ፣ በቡርጂና ጉጂ፣ በአማራ ክልልና አፋር፣ አሁን በቅርቡ ደግሞ በኦሮሚያ በበደሌ በአምቦ፣ በነቀምቴ የጠፋ ሕይወት፣ ኢትዮጵያ ወዴት እየሄደች ነው የሚል ጥያቄ የሚያስነሳ ሆኗል። ከነገ በስቲያ ሐሙስ ምሁራንና ከተቻለም ባለሥልጣናትን አቅርበን እናወያያለን። እጥር ምጥን ያሉ ጥያቄዎቻችሁን እስከ ነገ ረቡዕ ምሽት በተዘዋዋሪ የስልክ መስመራችን 2022059942 የውስጥ መስመር 14 ሁል የምትደውሉበት ነው። እንዲሁም ደግሞ በኢሜይል ሆርን አት ቪኦኤ ኒውስ ዳት ካም ላኩልን። ለጥያቄዎቻችሁ የምንጋበዛቸው ምሁራን መልስ ይሰጣሉ ለጥያቄው መልስ በተሰኘው ፕሮግራማችን ጥያቄዎቻችሁን በቀጥታ ማቅረብ የምትፈልጉ አድማጮቻችንም በተጠቀሱት መስመሮች በስልክ ወይም በኢሜይል የስልክ ቁጥሮቻችሁን ብትልኩልን ደውለን ጥያቄዎቻችሁን በቀጥታ ለተወያዮቹ እንድታቀርቡ እንጋብዛለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። የገዢው ፓርቲና የተቃዋሚዎች ድርድር የተከታዩ ዘገባ ርዕሰ ጉዳይ ነው። የኢትዮጵያ የምርጫ ስርዓት አሁን ካለው የአብላጫ ድምፅ አሰራር ይልቅ ከተመጣጣኝ ውክልና ጋር የተቀየጠ ቢሆን መራጮች የሚሰጡት ድምፅ የበለጠ ዋጋ እንደሚኖረው የተቃዋሚ መሪዎች ተናግረዋል። የኢትዮጵያ ፓርላማ ቀጣይ ቅርጽም የተለየ እንደሚሆን ተስፋ አድርገዋል። በኢህአዴግና በሀገር አቀፍ ፓርቲዎች መካከል እየተካሄደ ያለውን ድርድር መነሻ ያደረገው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። የኢትዮጵያ የምርጫ ስርዓት የአብላጫ ድምጽ የምርጫ ስርዓት መሆኑ በህገ መንግስቱ ተጠቅሷል። በአገሪቱ ካሉ 547 የምርጫ ክልሎች አንደኛ የሆኑ የሚያጠናቅቁ እጩዎች ብቻ ፓርላማ የሚገቡበት። በኢህአዴግና በአገር አቀፍ ፓርቲዎች መካከል እየተካሄደ ባለው ድርድር ግን ይህ የምርጫ ስርዓት የተመጣጣኝ ውክልና ስርዓት ከሚባለው ጋር እንዲቀየጥና እንዲተገበር የአብዛኛዎቹን ይሁን ታግኝቷል። ቅይት ትይዩ የምርጫ ስርዓት በሚል ስያሜ የሚቀረው ነገር አዲስ በሚጨመረው የተመጣጣኝ ውክልና ስርዓት የሚያዙት የፓርላማ ወንበሮች ቁጥር ስንት ይሆኑ በሚለው ላይ ከስምምነት መድረስ ነው። ኢህአዴግ በአገሪቱ ፓርላማ ከሚገኙት ወንበሮች 15 ከመቶ አዲስ በሚጨመረው የተመጣጣኝ ውክልና የምርጫ ስርዓት መሰረት እንዲያዙ አቋሙን ይፋ አድርገው እየተከራከረ ነው። ራሳቸውን 11ዱ ብለው የሚጠሩት የተለያዩ ተቃዋሚ ፓርቲዎች ግን በተመጣጣኝ ውክልና ስርዓት የሚያዙት ወንበሮች ከአጠቃላይ የፓርላማ ወንበሮች 40 ከመቶ እንዲሆኑ ይፈልጋሉ። አዲስ የሚጨመረው የተመጣጣኝ የውክልና ስርዓት አሰራር ፓርቲዎች ባገኙት የመራጮች ቁጥር መጠን የፓርላማ ወንበሮችን እንዲከፋፈሉ ያስችላል። በዚህ መንገድ በሚያዙ የፓርላማ ወንበሮች ቁጥር ላይ ከስምምነት ባይደረስም ታዲያ በከፊልም ቢሆን እንዲኖረው መፈለጉ በራሱ በአዎንታዊ ጎኑ የሚታይ መሆኑን የተቃዋሚ ፓርቲ መሪዎች ተናግረዋል። ራሳቸውን አስራ አንዱ ብለው ከሚጠሩት ፓርቲዎች አንዱ የሆነው የመያድ ምክትል ሊቀመንበር አቶ ሙሉጌታ አበበ ይህንኑን ያንጸባረቁት የምርጫ ስርአቱን መቀየር በራሱ አንድ ታሪካዊ ነው። እስካሁን ድረስ ኢህአዴግ ሲጠቀምበት የቆየው አብላጫ የምርጫ ስርአት ተጠቃሚ ሲያደርግ የነበረው አንዱን አካል ብቻ ስለነበረ ስርአቱን በራሱ መለወጥ ችግሩን ነቅሶ አውጥቶ አንድ ታሪካዊ ለህዝብም ጠቃሚ ስራ ነው ብለን እናምናለን። ምንድን ነው ዋስትናው? ተቃዋሚዎች እንዲገቡ ስለማስቻሉ ይሄ ቅይት ዩ ከገዢው ፓርቲ ውጭ ያሉ ተወዳዳሪዎች እንበለ ወይም ተቃዋሚዎችን ጨምሮ የግል ዕጩዎችም ሌሎች ሌሎችም ሊሆኑ ይችላሉ። ምንድን ነው ዋስትናው? ይሄ ተግባራዊ ስለተደረገ ብቻ ይገባሉ ማለት ይቻላል ወይ? ዋስትናው ምንድን ነው? ሁለቱም አንደኛ በአብላጫ ድምፅ ያሸነፈ ተቃዋሚው እንደሚያሸንፍ ምንም ጥርጥር የለውም። በአብላጫ ድምፅም በአብላጫ ድምፅ ያሸነፈው አካል ፓርላማውን የመቆጣጠር እድል ይኖረዋል። በፕሮፖርሽናሉ ደግሞ በቅይት ትይዩ የምርጫ ስርዓት ሲሆን የተሸነፈውም ድምፅ ተሰብስቦ የፓርላማ ወንበር ባለቤት ነው የሚሆነው። ድምፆች ተሰባስበው ዋጋ ስላላቸው ከዚህ በፊት ዋጋ ያልነበራቸው ድምፅ ኢህአዴግ በፈለገው መጠን ደረጃ እየሰጠ ያስቀምጣቸው የነበሩትን ይቀንሳቸዋል። የሚባክን ድምፅ አይኖርም ብለን ነው የምናምነው እና ይሄ የሚባክን ድምፅ ከሌለ ደግሞ ፓርላማው የሁለቱም አካል ይሆናል ማለት ነው። ገዢው ብቻ ወይም በአብላጫ ድምፅ ያሸነፈው አብላጫ ድምፅ ባይዘው የገዢ ፓርቲ ብቻ ነው ብለን አናምንም። እኛ አብላጫ ድምፅ ለሱ ተመጣጣኝ ውክልና ለተቃዋሚ አድርገው የሚያስቡ ሰዎች አሉ። ይሄ ስህተት ነው። የምርጫ ስርዓት ነው የምንቀይረው እኛ በአብላጫ ድምፅ የሚያሸንፍ ተቃዋሚ መንግስት ይመሰርታል። በአብላጫ ድምፅ የሚያሸንፍ ተቃዋሚ ወንበር ይኖረዋል። በአብላጫ ድምፅ በስነስርት ያሸነፍነው ነው። በአብላጫ ድምፅ ነው፣ በዚህ አይደለም። በአብላጫ ድምፅ የተሸነፈው አካል ደግሞ አንድ ላይ ሆኖ ድምፆች ተሰብስበው የምክር ቤቱ ባለቤት ይሆናል ማለት ነው። የእነዚሁ የአስራ አንዱ ፓርቲዎች ስብስብ አባል የሆነው የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር አቶ ትግስቱ አወሉ እንደሚሉት ደግሞ እስካሁን እየተተገበረ ያለው የአብላጫ ድምፅ ስርዓት አሳታፊ አይደለም። ይሄ የአብላጫ ድምጽ ጠቅላይና ላይ ነው ማለት አሸናፊው ጠቀልላል። አሸናፊው ደግሞ ያው ይገለላል ማለት ነው። በየምርጫ ክልሉ አንደኛ ሆኖ ያጠናቀቁ እጩዎች ብቻ ናቸው ፓርላማ የሚገቡት ነው። ለምሳሌ መቶ መራጭ ቢኖር በአንድ ምርጫ ክልል ውስጥ 30 ያገኘው ትልቁ ከሆነ እሱ ያገኛል። ሰባው ድምፅ ግን ውድቅ ነው ማለት ነው። ሰባውን ተከፋፍለው ሌሎች ፓርቲዎች ጥልቅ ነው ማለት ነው። ስለዚህ ጠቅላይና አግላይ ነው የምንለው እኛ ግምገማ። አሁን ግን ትልቁ የቅይጥ የምርጫ ስርዓት አድቫንቴጁ ድምፆች ይወክላሉ በሚሰጠው ፕሮፖርሽን መሰረት በየደረጃው ያገኝ። ምክንያቱም የራሱ የሆነ ፎርሙላ አለው፣ የራሱ የሆነ አሰራር አለው፣ የራሱ የሆነ ቀመር አለው። ሁሉም ፓርቲ ወይም ደግሞ እጩ በሚያገኘው ድምፅ መጠን አዎ። እና ለምሳሌ አሁን እኛ የተቀበልነው ወይም እንደ ድርድር የተስማማነው ሄር ኮታን ነው የተስማማነው። ይሄ ማለት ያው ያለው ድምፆቹን ላለው ወንበር ተካፍለው የአንድ ወንበር ዋጋ ይሰላል። በዛ ወንበር ዋጋ የመጀመሪያ ክፍፍል ይደረጋል። ከዛ ተከፋፍሎ ቀሪ ድምፆች ካሉ እነሱ ደግሞ በላርጀስት ሪማይንደር አፕሮች በሚባለው መተል በሚባለው ደግሞ ይከፋፈላሉ። ስለዚህ ከኢትዮጵያ አንፃር እናየው፣ የኢትዮጵያ ፓርላማ በሕገ መንግስቱ እንደተቀመጠው 547 መቀመጫዎች አሉ። እስካሁን 547 ሲያዙ የቆዩት የአብላጫ ድምፅ የምርጫ ስርዓት በሚባለው ነው። ኢትዮጵያ ውስጥ 547 የምርጫ ክልሎች አሉ። በየምርጫ ክልሉ የተሻለ ድምጽ ወይም አንደኛ ሆኖ ያጠናቀቀ ሰው ነበር ፓርላማ የሚገባው። እስካሁን አሁን እናንተ የተስማማችሁበት ባላችሁት በትቅይት ትይዩ 547ቱ ወንበር ይጨምራል የሚልም ነገር አለ። እሱ ላይ ያብራሩልኝ። እንግዲህ ተመጣጣኝ ውክልና ወንበሮች ተጨማሪ ይሆናሉ ነው። ይሄ ተጨማሪ የሚሆነው ወንበር የሚሰላው አሁን ባለው ወንበር ላይ በምንስማማበት የመቶኛ ስሌት ነው በዛ መሰረት ከዛ መቶኛው እናወጣና በላዩ ላይ ይጨምራል። ያ ፐርሰንት ማለት ነው። አሁን አልተስማማንም በመቶኛ ስሌት ላይ ገና ነው ድምዳሜ ደረስ ነው። መቶኛ ስሌት ስትሉ ምንም ማለት ነው? የአብላጫ ድምፅን እና የተመጣጣይ ውክልና ድምጽ። ምክንያቱም ቅይጥ ስለሆነ ምክንያቱም አሁን ተቃዋሚዎቹ አስራ አንዳችሁ በተለይ አብዛኞቻችሁ ማለት ይቻላል አርባ ከመቶ በተመጣጣኝ ወክልና ስልሳ ከመቶ በአብላጫ ድምፅ የምርጫ ስርዓት ይያዝ የሚል አቋም ይዛችኋል። ገዢው ፓርቲ ኢህአዴግ አስራ አምስት ከመቶ በተመጣጣኝ ወክልና የተቀረው ሰማኒያ አምስት ከመቶ በአብላጫ ድምፅ ይያዝ እያለ እሱን ነው እያሉኝ ያሉት። አዎ እሱን እያልኩ ነው ያለሁት። እኛ አሁን የአስራ አምስት በመቶ የታሰበውን የተዘጋውን ምህዳር ያሰፋል ብለን አናስብም ነው የተመከራከሪያችን 83 ወንበር ብቻ ስለሚጨምር ነው። እንግዲህ ኢህአዴግ ተዳዳሪዎች እንዳሉ 83 ወንበር ይጨምራል፣ 15 ከመቶ ቀጸደቀ። እኛ ደግሞ 40 በመቶ ቢጸድቅልን 220 ወንበር ያላነሰ ይጨምራል። ሲደመር 547 ማለት ነው። ሲደመር 547 በሌላ መንገድ 767 ማለት ነው። በሌላ መንገድ የአብላጫ ድምፅና የተመጣጣኝ ውክልና ስርዓት አንድ ላይ ሆነው የሚፈጥሩት ቅይት ትይዩ የምርጫ ስርዓትና የኢትዮጵያ ፓርላማ ቀጣይ ቅርጽ ከተቃዋሚ ፓርቲ መሪዎቹ ጋር ያደረኩት ውይይት አልተቋጨም። በሌላ ዘገባ እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁኝ። እስክንድር፣ ወደ ተከታዩ ዝግጅት እናልፋለን። ሐኪሙን ይጠይቁ ሐኪሙን ይጠይቁ ለምሽቱ በሕክምናው ቋንቋ በእንግሊዝኛ አንቲሶሻል ፐርሰናሊቲ ዲስኦርደር ማኅበራዊ ሕይወት ጠል ወይም ሰው ጠል የተክለ ሰብእና መዛባት ወይም ቀውስ ልንለው እንችል ይሆናል። በአማርኛ አንቲሶሻል ፐርሰናሊቲ ዲስኦርደርን እና ይህንን በዚህ ስም የሚታወቅ የአእምሮ ሕመም ዙሪያ ላይ የሚያተኩር ነው ዛሬ ሐኪሙን ይጠይቁ የሚያቀርብልን በተከታታይ በሚቀርቡ ዝግጅቶቻችን የህመሙን ምንነት፣ አይነተኛ መለያዎች፣ መንስኤ፣ መከላከያና የህክምና አማራጮችን ጨምሮ በተከታታይ ይመለከታል። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለገዳ በዚህ በዩናይትድ ስቴትስ ታዋቂው የሜዮ ክሊኒክ የነርቭና የአእምሮ ሐኪም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ፕሮፌሰር ዮናስን ያዋየው ወደ ዝግጅቱ ዶክተር ዮናስ እንዳለገዳ የሀኪሞን የጠየቁ እየጠየቁ ቤተኛ ኖት ካገኘ ኖት ጥቂት ወራት ሆነዋል። በድጋሚ እንኳን አድማጮች ጥያቄዎች ለእርሶ ወደሚልኩበት ፕሮግራም ተመልሶ መጡ። በጣም ደስ ይለኛል፣ አመሰግናለሁ አሉላ። የዛሬው የሀኪሞን እየጠየቁ ምናልባትም ለብዙዎቻችን በቅርብ የምናውቀው የማይመስል ነገር ግን ቅርባችን ያለ የሚመስል አንዳንዴም በዘወትር ህይወት ውስጥ ሊገጥም የሚችል ከህመምነት የሚፈረጅ የሰው ጠባይ ነው ውይይት የተመረጠው እጅግ በጣም አዋኪነት ያለው ጠባይ የሚያሳዩና ዝንባሌያቸው ያ የሆነ ሰዎች ከመጥፎ ጠባይ ባሻገር በህመምነት የሚፈረጅ መሆኑን የህክምና መዛግብቱ ይተርካሉ። ለመሆኑ ይሄ በእንግሊዝኛው የህክምና አጠራር አንታይ ሶሻል ፐርሶናሊቲ ዲዞርደር የተባለው ህመም ነው ተብሎ የተፈረጀው ጠባይና ዝንባሌ ምን ይሆን? ዶክተር ዮናስ ምንነቱን ከመረዳት ብን ጀምር። በጣም ጥሩ ዋናው መመዘኛ ይሄ ከመጠን ያለፈ አጉራ ዘለል ጠባይ፣ ሌሎችን ሰዎች ክፉኛ አደጋ ላይ ማድረስ እስከ መግደል ድረስ ያለምንም ቅሬታና የህሊና መረበሽ፣ ህግ መጣስ ያለምንም ህሊና መረበሽ፣ ንብረት ማውደም ያለምንም ቅሬታ፣ እንደዚህን አይነት ጸባይ ያለው ሰው ነው እንግዲህ አንቲ ሶሻል ፐርሶናሊቲ ዲስኦርደር ይሉታል። ይሄ እንግዲህ መመዘኛ አለው። እነዚህም በሙሉ በማየት ነው ይህንን መለካት የሚቻለው ነገር ግን አንድ ማወቅ ያለብን ነገር፣ በሕክምናም ይሁን በማንኛውም ሙያ በእንግሊዝኛ ካቴጎሪካል ክላሲፊኬሽን ይሄ አለ ወይም የለም ይሄ ነገር የሚለው በእኛ ግምት ጠበብ ያለ አመለካከት ነው። እና ጥሩ ነው የሚባለው በአሁኑ ጊዜ በአጠቃላይ ይሄ ስፔክትረም ከአንዱ ጫፍ እስከ ሌላው ጫፍ ያለውን በሰፊው ማየት ለምሳሌ ያክል አሁን አንድ መለኪያ አለ። የሚኔሶታ የሰውነ ልቦና መለኪያ ወይም በእንግሊዝኛ ሚኔሶታ መልታፌዚክ ፐርሶናሊቲ ኢንቨንቶሪ ይባላል። ኤም ኤም ፒ አይ በዛ መለኪያ መሰረት በአንዱ ጫፍ አንድ ሰው ሀሳቡን ሌሎች እንኳን ሲቃወሙት በልበ ሙሉነት መግለጽ መቻል አዲስ ሀሳብ ይዘው ህብረተሰቡን ወይም አካባቢውን በማንቀሳቀስ እንዲያምፅ ማድረግ ወይም ይሄ በድሮ ቋንቋ አብዮተኛ፣ ይሄ እንግዲህ ሬቮሉሽነሪ ነን ኮንፎርሚስት የሚባለው በአንድ በኩል አለ። እንደዚህ አይነት ሰዎች በሳይንስም፣ በህብረተሰብ ኑሮም፣ በነፃ አውጪነት በተለያየ መንገድ ብዙ አስተዋጽኦ አድርገዋል። ይሄ እንግዲህ በአንዱ ጫፍ ያለው ለውጥ ፈላጊነታቸው ከመልካም ነገር ጋር የተያያዘ ነው። አሁን እየነገሩን ያሉት በሌላው ጫፍ የሚገኙት በሌላው ጫፍ የሚገኙት እነሱ ናቸው እና በዚህ በሚኔሶታ መለኪያ መስለት ከዚህ በአንዱ አጽናፍ ይሄ ሲሆን፣ ከሌላኛው የመጨረሻው አጽናፍ ደግሞ ያለምንም ቅሬታ ሌላውን ሰው ማጥቃት፣ ማሰቃየት፣ ሌሎችን ሰዎች ያለምንም ቅሬታ መጠቀም፣ ሌላው ላይ በእንግሊዝኛ ካለስ ኦር ሲኒካል እና ዲስሪስፔክትፉል ሌላውን አለማክበር፣ መናቅ፣ ማዋረድ፣ ክልክ በላይ ክልክ ያለፈ ጥላቻ ለሌሎች ሰዎች ማሳየት እና ህግ መጣስ ከመጤፍ የማይቆጥራቸው የማይቆጥሩ እና ስሜታቸውን መቆጣጠር የማይችሉ እንደው በአፋቸው ላይ የመጣውን መልቀቅ እንዲህ አይነት ባህሪዎች ነው እንግዲህ አንቲ ሶሻል ፐርሶናሊቲ ዲስኦርደር። መልካም ዶክተር ዮናስ፣ የጤናማ አስተሳሰብ ሁኔታ ውስጥ ሊመደቡ የሚችሉ ነገር ግን ጠንከር ያሉ ዝንባሌዎች መለየት እንዳያዳግተን ጭምር የሚኒስትታ መመዘኛ ያሉትን ጠቅሰዋል። ጸጸትና ሀፍረት የሌላቸው ክፉና ደግ የማይለዩ ለሌሎች ክብር የማይሰጡ የሚያዋርድ አይነት ጠባይ ያላቸውን ቀደም ብሎ የገለጿቸውን ሁኔታዎች ሰዎች ከክፉ ጠባይ በመመለየት ይችላሉ። ቅድም አጽንኦት የሰጡት በጣም በተጋነነ መልኩ ነኝ የሚታይባቸው መሆኑን ግልጽ ለማድረግ በአንጻሩም ደግሞ ሰዎች መልካም ጠባይ የሌላቸውን ሰዎች ሁሉ በዚህ ህመም ባለቤትነት እንዳይፈርጁም ጭምር ወዛን ጥንቃቄ ያስፈልጋል። በእውነቱ በእኛ ሙያ አንዱ ዋናው የስነ ምግባር ኃላፊነት ሰውን አላግባብ ይሄ ነው ብሎ ካፔላ መለጠፍ የስነ ምግባር መመሪያዎች የሚከለክሉት ነው። ትክክልም ነው። አንደኛ ነገር እኔ ለምሳሌ አንድን ሰው ያለው ለማለት መጀመሪያ ቁጭ ብዬ መመርመር አለብ ያልኩን የሚኒሶታ መለኪያ ማለት አለብኝ። መረጃ ከግለሰቡ፣ ከቤተሰቡ፣ ከተለያየ ማግኘት አለብኝ ማለት ነው። ብዙ ጊዜ ይህን የሚያዩት ፎረንሲክ ሳይኮሎጂስት ወይም ፎረንሲክ ሳይኪያትሪስት የሚባሉት ናቸው። አንዳንዴ ይሄ አንቲ ሶሻል የሆነ ወንጀል ይሰሩና ከዛ በኋላ ወይ ሲታሰሩ ያን ነገር ሲሆን ነው ምርመራ የሚደረግላቸው። ከዛ ወደ ኋላ መለስ ብሎ ሲታይ በህፃንነታቸው ወይ የቤት እንስሳ አንገት ጠምዝዘው የሚገሉ እንዲህ አይነት ነገር እስከኋላ ድረስ የሚሄድ አለ። ይሄ ሁሉ ምርመራ ይደረጋል። ብዙ ጊዜ እንኳን ይሄንን እውነት ለመናገር እኔ እንደዚህ አይነት በሽተኞች ላይም ለነገሩ በአንዳንድ ሰዎች ግምት ከጂኔቲክ ከዘር ከቤተሰብ ሊወረስ የሚችል የሚል ግምት አለ። መቼም ያው እንደምታውቀው ነው ይሄ በዘር የሚወረስ ነገር ከአንዳንድ በሽታ በስተቀር ለምሳሌ እንደ ሀምቲንግተን ዲዚዝ እንደዚህ ከመሳሰሉት በስተቀር እንደዚህ አባቱ ወር አያቱ ወይ እናቱ ወይም አያቱ ስላለው ይሄ በሽታ ይኖራል የሚለው በጣም በጣም ለትንንሽ በሽታ ነው የሚያገለግለው። ግን በአጠቃላይ ምናልባት አንቲሶሻል ትንሽም ቢሆን የባዮሎጂካል ምክንያት ሊኖረው ይችላል፣ ዋናው ግን ሳይኮሎጂካል ሶሻል ሊሆን ይችላል የሚል ግምት አለ። ዋናው ነገር እንደምሰው በደንብ መመርመር እና መረጃ ረዥሙ ሎንጊቱዲናል ሂስትሪ ከኋላ ድረስ ሄዶ ሰብስበው ነው ይሄ ነገር እንዲህ ነው ይሄ ሰውዬ ያለው ማለት የሚቻለው ነገር። ግን የአንቲ ሶሻል ፐርሶናል ዲስኦርደር እሰማለሁ፣ ከላይ ከላይ የሚባለው የዚህ ሀገር መሪ ወይ የዛ ሀገር መሪ አንቲ ሶሻል ነው ይለኛል፣ አልመረመርኩትም። ይሄ ምናልባትም ተከታይ ጥያቄ ይጋብዛል። ይሄ የማንነት ጉዳይ በእንዲህ ያለው ህመም ሁኔታ በሚፈረጅበት ጊዜ ብቻም ሳይሆን ማንነት በራሱ የብዙ ነገሮች ቅንብር ወይም ውህድ ቅመም እንደመሆኑ አስተሳሰብን፣ አመለካከትን፣ ስሜትን፣ ጠባይን የሚጨምር እንደመሆኑ አካባቢ ለዚህ ሊያዋጣ የሚችለው ነገር አለ ወይ? አንድ ሰው የሚያድግበት አካባቢ፣ ቅድም ከገለጿቸው ምክንያቶች በተጨማሪ በቤት ውስጥ በተረበሸ ሁኔታ ውስጥ የሚያድግ ልጅ ወይ የሌሎች ተጽዕኖ ወይ አስተዳደግ እዚህ ላይ የሚኖራቸው ሚና ይኖር ይሆን? የዚህን ጥያቄ መልስና ሌሎችም ማብራሪያዎችን ይዞ አሉላ በተከታዩ ዝግጅት ከእንግዳው ጋር ይመለሳል። ለዛሬ አመሰግናለሁ። ንግድና ምጣኔ ሀብት ተከታዩ ዝግጅት ነው። ንግድና ምጣኔ ሀብት የዓለም የገንዘብ ድርጅት የአፍሪካ ምጣኔ ዕድገት ትንበያና የኢትዮጵያ የገንዘብ ፖሊሲን የተመለከቱ ዜና ከወቅታዊ የገበያ መረጃዎች ጋር አጣምሮ ሄኖክ ሰማዝጌር የሚከተለውን አዘጋጅቷል። ሰላም ጤና ይስጥልኝ። እንደ ምን ሰነበታችሁ? የአፍሪካ ምጣኔ እስከ ዛሬ ሶስት ዓመት ድረስ በፍጥነት ሲያድግ ቆይቶ መቀዛቀዝ አሳይቶ ነበር። አሁን ደግሞ ለማገገም እየተነሳ ነው ይለናል የዓለም የገንዘብ ድርጅት አይ ኤም ኤፍ ኢትዮጵያስ፣ በተለይ የቀጣዩ ዓመት የእድገት ትንበያ፣ የውጭ ምንዛሬ ማስተካከያና የዋጋ ግሽበት እንመለከታለን። ጤፍ ደግሞ ከ1800 እስከ 2600 ብር በኩንታል ሲሸጥ፣ ማባያው የሽሮ አተር እስከ 1700 በኩንታል ተሽጧል። ከሀገር ምጣኔ እስከ ቤተሰብ ምጣኔ የዛሬ የንግድና ምጣኔ ሀብት አትኩሮት ይሆናል። አብራችሁን ቆዩ። የአፍሪካ አጠቃላይ ምጣኔ ሀብት ከአምስት መቶኛ ከፍ ባሉ ፈጣን እድገት ጎዳና ላይ የሰነበተ ቢሆንም ባለፉት ሶስት ዓመታት ግን ዝግመት ታይቶበታል። ባለፈው ዓመት ሁለት ነጥብ ስድስት ከመቶ ማደጉን ነው የዓለም የገንዘብ ድርጅት አይምኤፍ የሚናገረው። በቀጣዩ ዓመት እድገቱ የሦስት ነጥብ አምስት ከመቶ እንደሚሆን የአይምኤፍ የአፍሪካ ሥራ አስኪያጅ አበበ አይምሮ ስላሴ ይናገራሉ። ሆኖም በተለይ አጠቃላይ አህጉራዊ እድገቱን ከተተነበየው በበለጠ ከፍ ለማድረግ ብዙ ሥራ እንደሚጠበቅ በማሰማ ማስረዳት የምጣኔው እድገት ወደ ነበረበት ከአምስት እስከ ስድስት ከመቶ እድገት እንዲመለስ ብዙ ስራ ይጠይቃል። እድገት የሚያሳልጡ ፖሊሲዎችን ማውጣትን ብቻ ሳይሆን በብቃት መተግበር ድህነትን ለመቀነስ የተያዙ ጥረቶችን ወደፊት ለማሳካት ወሳኝ መንገድ ይሆናል። የዓለም የገንዘብ ድርጅት የተለያዩ የአፍሪካ ምጣኔዎችን አጥንቶ ባወጣው ዘገባ መሰረት የመንግስት የልማት ድርጅቶች የምጣኔ ሀብት ተሳትፎ ከአጠቃላይ የሀገር በጀትና የገንዘብ ምጣኔ ጋር በቀጥታ መገናኘቱ የመንግስትን ብድር ከፍ አድርጓል። ይህም የግሉን ዘርፍ ተወዳዳሪነት ማቀጨጭ ብቻ ሳይሆን የበጀት ፈተናዎች አሉት። ይላሉ የመንግስት ብድር በ2013 የአውሮፓውያኑ ዘመን ከነበረበት 34 በመቶ ባለፈው ዓመት ወደ 48 ከመቶ አድጓል የዓለም የገንዘብ ድርጅት የአፍሪካ ምጣኔ በ3.6 ከመቶ እንደሚያደግ ሲተነብይ የልማት ጠቋሚዎች በፍጥነት እንደሚያድጉ ከሚጠብቋቸው ሴኔጋል ሴኔጋልና ዩጋንዳ በተጨማሪ ኢትዮጵያ በ8.5 ከመቶ ታድጋለች ብሏል የሀገሪቱ መንግስት በእርግጥ የሁለት ዲጂት እድገት በእቅዱ ማካተቱ የሚታወስ ነው። ባለፈው ሳምንት ለህዝብ ተወካዮች ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሀገሪቱ ምጣኔ ሀብት በመልካም ሁኔታ ላይ እንደሚገኝ ገልጸው እድገቱም እንደሚቀጥል በቃል ብቻ ሳይሆን ተጨባጭ የፖሊሲ ትግበራዎች መፈጸማቸውን አስረድተዋል። በቅርቡ የኢትዮጵያ መንግስት ከወሰዳቸው እርምጃዎች አንዱ የወጪ ንግድን ያግዛል፣ ያሳልጣል በሚል እሳቤ የብር ምንዛሬ ዋጋ የወረደበት ጉዳይ ነው። የኢትዮጵያ ብሔራዊ ባንክ ብርን በ23 ብር ከ40 ሳንቲም ሲመነዘር የነበረውን ወደ 27 ብር ከፍ በማድረግ በአስራ አምስት ከመቶ ዝቅ ብሎ እንዲመነዘር ሲወስን፣ ታዲያ ባለሙያዎች ውሳኔው የውጭ ንግድን ከማበረታታት ይልቅ ከዚህ በፊት እንደታየው የዋጋ ንረት ሊያመጣ ይችላል ሲሉ አስጠንቅቀው ነበር። መንግስቱ በፍጥነት የለም የዋጋ ንረት ዝቅ እንዲል ሥራ ሰርተናል፣ አመቱ ሙሉ በአንድ ዲጂት ቆንጥጠን ይዘነዋል ሲል ተደምጦ ነበር። ሆኖም ዋጋዎች ወዲያውኑ ሲያሻቅቡ ተስተውሏል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማ ለዚህ ሁኔታ መንግስታቸው ያቀደውን ሲያስረዱ፣ የብር የውጭ ምንዛሪ ተመን ከመጀመራችን በፊት በስቶክ ውስጥ የሚገኙ እህሎች እና ሸቀጦች ምንም አይነት ዋጋ ጭማሪ ሊደረግባቸው እንደማይችል የሚታወቅ ነው። በዚህ ላይ ስግብግብ ሆነው ዋጋ ለመጨመር የሚፈልጉትን ለመቆጣጠር የሚያስችል ምቹ ሁኔታ በመፍጠር ነው የጀመርነው። ስለዚህ ይህን መቆጣጠር የምንቀጥል ይሆናል ማለት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። የሳምንቱ አንኳር የሀገርና አህጉራዊ ምጣኔ ዜናዎች እነዚህ ሲሆኑ፣ አሁን ደግሞ ወደ ሸማቹ የቤት ምጣኔ እንለፍ። ከአዲስ አበባ የእህል ነጋዴዎች ማህበር ባገኘነው መረጃ መሰረት አንድ ኩንታል ማኛ ጤፍ በ2600 ብር ሲሸጥ ነጭ ጤፍ በተለያየ ደረጃ ከ2100 እስከ 2500፣ ሰርገኛ ደግሞ ከ1800 እስከ 1900 ብር በኩንታል ተሸጠዋል። ማባያው የሽሮ አተር ደግሞ በአዲስ አበባ ከ1600 እስከ 1700 ብር በኩንታል ተሸጠዋል። በቆሎ የደረቀው ማለትም የከረመው እርጥበቱ የወጣለት ከ950 ድብልቁ እስከ ነጩ 1100 ብር በኩንታል፣ ስንዴ የሀገር በቀሉ 1100 የእርዳታ ስንዴ ደግሞ 950 ተሸጧል። ገብስ በየአይነቱ ከ750 ብር ጀምሮ እስከ 950 ብር በኩንታል ተሸጧል። ከኢትዮጵያ ብሔራዊ ባንክ ባገኘነው መረጃ መሰረት አንድ የአሜሪካ ዶላር በ27 ብር ከ048 ሳንቲም ሲመነዘር ዩሮ ደግሞ 31 ከ80 ፓውንድ 34 ከ15 ተመንዝሯል። ለምሽቱ ያዝናቸው የንግድና ምጣኔ ሀብት ዜናዎች እነዚሁ ነበሩ። ሳምንት በሌላ ዝግጅት እንገናኛለን። እስከዚያው መልካም ቆይቱ። አመሰግናለሁኝ ሄኖክ ንግድና ምጣኔ ሀብት ዘገባው ይህ። የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ጋና ውስጥ በቅድመ ምህር በየዓመቱ የሚደረገው የገበሬዎች የሸማቾች፣ የአምራቾች፣ የመንግሥት ባለሥልጣኖች፣ የልማት አጋሮችና የገንዘባዊ ተቋሞች ስብስብ በትልቅነቱ ይታወቃል። የግል ዘርፍ መዋለ ንዋይን ያበረታታል። የእርሻ ንግድ እድገትንም ዘላቂ ያደርጋል። ዩኤስኤአይዲ በሚል አጽሮት የሚታወቀው የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ከጋና መንግሥትና ከአግሪ ሀውስ ተቋም ጋር በመተባበር የወደፊቱን መግቡ በተባለው የዩናይትድ ስቴትስ እቅድ በኩል ስብስቡን ያስተባበሩት በበቆሎ በሩዝና በአኩሪ አተር ዙሪያ የንግድ ግንኙነት ለመገንባት ነው። በስብስቡ ከተገኙት መካከል የምግብና የእርሻ ሚኒስትር ዶክተር ሳግሬ ባምባንጊ፣ የሰሜን ክልላዊ ሚኒስትር የተከበሩ ሳሊፉ ሰይድ፣ የዩኤስአይዲ እና የጋና የእርሻ ቡድን መሪ ጀና ታችመን ይገኙባቸዋል። ታችመን ዝቅተኛ የእርሻ ይዞታ ላላቸው ገበሬዎች የኢኮኖሚ ዕድል ማስፋት ጠቃሚነት ላይ ጫና አድርገዋል። የጋና የእርሻ ንግድ መሰረት ለቀቅ እንዲልም አስገንዝበዋል። የቅድመ መኸሩ ስብስብ ከአንድ ሺህ በላይ የሚሆኑ ከእርሻ ንግድ ጋር የተሳሰሩ ሰዎችን አሰባስበዋል። የስብስቡ ዓላማ በሀገሪቱ ዙሪያ ካሉት ባለድርሻዎች ጋር ግንኙነት በመፍጠር በእርሻ በኩል ስላሉት ዘመናዊ ቴክኖሎጂዎች ለመማር ነው። ተሳታፊዎቹ አንደኛው ከሌላው ትምህርት ቀስመዋል። በእርሻ ዘርፍ ስላሉት እድሎችና ተግዳሮቶችም ለይቶ ለማወቅ ችለዋል። የንግድ ተቋማት ስብሰባዎች እንዲካሄዱና የተሻሻሉ የእርሻ መሳሪያዎች የሚቀርቡበት አውደ ርዕይ እንዲካሄድ መንገድ ከፍቷል። የቅድመ ምህሩ ስብስብ የእርሻ ንግድ የባለድርሻዎችና የግል ዘርፎች በህብረት አጋርነት መስርተው የኢኮኖሚ እድገትን ለማራመድ ስትራቴጂያዊ መዋለ ንዋይ ለመመደብ እንደ መድረክ ተጠቅመውበታል። ጋና ውስጥ የወደፊቱን መግቡ የሚለው ፕሮግራማችን የኢኮኖሚ እድልን የማስፋትና የእርሻ ምርትን የማበራከት ዓላማ እንዳለው ሚስታጅማን ገልጸዋል። 72600 ሄክታር መሬት ላይ ከ85000 በላይ የሚሆኑ ግለሰቦች የተሻሻለ ቴክኖሎጂን ተጠቅመዋል። የተሻሻሉ ቴክኖሎጂዎችን መጠቀም ከስልጠና ማግኘትና ከገበያ እርዳታ ጋር ተዳምሮ ከ120 ሚሊዮን ዶላር በላይ የሚያወጣ ምርት ለመሸጥ ተችሏል። የቅድመ መኸሩ የእርሻ ንግድ ስብስብ ለሰባት ዓመታት ያህል በየዓመቱ ሲደረግ ቆይቷል። የወደፊቱን መግቡ በሚል ፕሮግራም የዩናይትድ ስቴትስ መንግሥት የዓለም ረሃብንና የምግብ ዋስትና እቅድን ነው ያስተባበረው። ዩናይትድ ስቴትስ ከጋናና ከግል ዘርፍ ሸሪኮቿ ጋር በመስራት ለሀገሪቱ ሕዝብ እንዲሁም ለመላ አፍሪቃ የኢኮኖሚ እድልና የእርሻ ምርት ለማስፋት በመስራቷ ኩራት ይሰማታል ሲል የዕለቱ ርዕስ አንቀጽ ሐተታውን አብቅቷል። ቀደም ሲል የሰማችሁ ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ከመሰናባታችን በፊት ዘግይቶ የደረሰን አንድ ዜና ላሰማ። አስመራ ከተማ ውስጥ አህርያ በሚባል አካባቢ የሚገኝ ዲያ አልእስላሚያ ትምህርት ቤት ተማሪዎችና ቤተሰቦቻቸው የተቃውሞ ሰልፍ አድርገው በፖሊሶች መበተናቸውን የተለያዩ ምንጮች ለአሜሪካ ድምፅ ተናግረዋል። ተማሪዎችና ቤተሰቦቻቸው የተቃውሞ ሰልፍ ያደረጉት መንግስት የትምህርት ቤቱን የትምህርት ይዘት ለመለዋወጥ በመሞከሩና አዲሱ የትምህርት ይዘትም ለእስላማዊ ትምህርት መንገድ ይዘጋል በሚል እንደሆነ ምንጮች ይጠቁማሉ። በተቃውሞ ሰልፍ ላይ የተኩስ ድምፅ ተሰምቷል የሚል ያልተረጋገጠ ወሬም አለ። ባለፈው ሳምንት የትምህርት ቤቱ ቦርድ ፕሬዝዳንት ሐጂ ሙሳ መሐመድ ኑር ታስረዋል ሲል አዋተ የሚባል ድረ ገጽ ዘግቦ ነበር። <laughs> © bf